ያላችሁበት ሆናችሁ ይህንን ሬዲዮ ለማዳመጥ ሬዲዮናችሁን ከፍታችሁ በሞገድ ለተገናኛችሁን ሁሉ ከልብ የሆነ ሰላምታችን በየቤታችሁ ይድረሳችሁ እንላለን። ይህ ዓለም አቀፍ አድቬንቲስ ሬዲዮ ነው። ዛሬም እንደተለመደው ሳምንታዊው የጤና በረከት ዝግጅታችንና የመጽሐፍ ቅዱስ መልእክትን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሁለንተናዊ ጤና፣ ሁለንተናዊ ጤና። ይስጥልኝ አድማጮቻችን፣ ይህ በአድቬንስት ዓለም አቀፍ ሬዲዮና በፓሮሲያ ሚኒስትሪ በጋራ በመሆን በየሳምንቱ ሰኞ ለእናንተ የሚቀርብላችሁ ፕሮግራም ነው። ሁለንተናዊ ጤና፣ ሁለንተናዊ ጤንነት ምንድን ነው? ስምንቱ ዶክተሮችስ እነማን ናቸው? የአኗኗር ዘይቤያችንስ ምንመምሰል መምሰል አለበት? ለብዙዎች ልፈታዮት ምክንያት እየሆን ያሉ በሽታዎችና መፍትሄዎቻቸው በዚህ ፕሮግራም በዋናነት ይዳሰሳሉ። ሁለንተናዊ ጤና ሁለንተናዊ ጤና። ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ሁለንተናዊ ጤና የተሰኘው ፕሮግራማችን ጀምሯል። በዛሬ ፕሮግራማችን ባለፈው ካቆምንበት የምንቀጥልበት ስምንቱ ዶክተሮች በሚል የተጀመረ ርዕስ አለ። በዛ ላይ እነዚህ ስምንቱ ዶክተሮችን ተራ በተራ ከዚህ በኋላ ባሉን ፕሮግራሞች የምናየ ነው የሚሆነው። ዛሬ ከእኔ ጋር በሚኖረን ቆይታ ስለ አመጋገብ ስርዓት እንዴት ከጤና ጋር ግንኙነት እንዳለው በስፋት እንዳስሳለን። ፕሮግራሙን ይዤላቸው የቀረብኩት ገለተው ገመቹ ነኝ። ሰላም ለሁላችን ለእናንተም ይሁን። እንግዲህ ስለ አመጋገብ ስርዓት ስንመለከት እያንዳንዱ እቃ በሚሰራበት ጊዜ ያ ያመረተው አካል ያ እቃ እንዴት እንደሚሰራ አብሮ ማንዋል ያዘጋጃል። ወይም ደግሞ ያ እቃ የሚሰራበት አሰራር ግድፈቶች ሲኖሩ፣ ብልሽቶች ሲኖሩ እንዴት መጠገን እንዳለበት አብሮ ማንዋል ያዘጋጃል። ይሄ ማንዋል ወይም ደግሞ መመሪያ ስለ እቃው ጥሩ የሆነ ገለጻ የሚሰጥ ነው። ወደ ራሳችንና ወደ አካላችን ስናመጣ ወደ ጤናችን ስናመጣ የእኛም አካል እንዴት እንደሚሰራ እንዴት እንደሚያከናውን ለመረዳት ወደ ፈጣሪያችንና ወደ እቃው ወደ አመረተው አካል ነው ለሚሄድ ያለብን። ሰሪያችንና ያበጀን ደግሞ እግዚአብሔር እንደሆነ እናውቃለን። ስለዚህም ይህ የተመረተ እቃ እንዴት እንደሚሰራ እንዴት ልንንከባከበው እንደሚገባ ግንዛቤ ልናገኝ የምንችለው እውቀት ልናገኝ የምንችለው ከታላቁ መጽሐፍ ከመጽሐፍ ቅዱስ ነው። ምዝሩ ዳዊት መቶ ከቁጥር ሶስት ላይ የምናገኘው አንድ በጣም ግሩም የሆነ ሐሳብ አለ። እግዚአብሔር እርሱ አምላክ እንደሆነ እወቁ፣ እርሱ ሠራን፣ እኛም አይደለንም፣ እኛስ ሕዝቡ የማሰማሪያውን በጎች ነን ይላል። ስለዚህ እርሱ ሰራን ሲል እንግዲህ ሰሪያችን እንዴት እንደሚሰራ አካላችን በደንብ በቃል ውስጥ አስቀምጦልናል። ለአካላችን ጤንነት መጠበቅ አስፈላጊ የሆኑ መሪዎችን በመጽሐፍ ቅዱስ ውስጥ በስፋት እናገኛለን። ዛሬ የመጀመሪያው የሆኑን የአመጋገብ ስርዓት ላይ እንመልከት። መዝሙር ዳዊት ምዕራፍ 139 ከቁጥር 14 እስከ 15 እንዲሁ በጣም ግሩም በሆነ ሁኔታ ባለ መዝሙር ዳዊት የተናገረው ሐሳብ አለ። ግሩም እና ድንቅ ሆኜ ተፈጥሬ ያለውና አመሰግንሃለሁ፣ ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። ቁጥር 15 ላይ እኔ በስውር ተሰራው በተሠራው ጊዜ፣ አካሌም በምድር በታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም ይላል። እንግዲህ ፍጥረታችን ግሩም እና ድንቅ እንደሆነ የምንመለከትበት የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ሰውን ከመፍጠሩ አስቀድሞ ለሰው ልጆች አስፈላጊ የሆነውን ነገር በኤደን ገነት አስቀድሞ አስቀምጦ ነበር። ዘፍጥረት ምዕራፍ 1 ከቁጥር 31 ላይ እግዚአብሔር ያደረገውን ነገር ሁሉ አየ፣ እነሆ እጅግ መልካም ነበረ ይላል። ስለዚህ ሁሉም ነገር መልካም እንደነበረ በመጀመሪያ እንመለከታለን ወይም እንረዳለን። ታዲያ ስለ አመጋገብ ስርዓት ስንመለከት ትክክለኛው የአመጋገብ ስርዓትና ምን መመገብ አለብን የሚለውን ስንመለከት ከመጽሐፍ ቅዱስ አንጻር ወደ መጀመሪያ ወደ የደንግነት መለስ ብሎ ማየት አስፈላጊ ነው። በዘፍጥረት ምዕራፍ አንድ ቁጥር 29 ላይ እግዚአብሔር ስለ ኦሪጅናል ወይም ስለ ትክክለኛው የምግብ እቅዱ በሚያስፍርበትና በሚናገርበት ጊዜ እንዲህ የተሰኘውን ጥቅስ እናገኛለን እግዚአብሔርም አለ እነሆ መብል የሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሀመልማል ሁሉ ይላል። እንግዲህ ዘሩ በእርሱ ያለውን ወይም ደግሞ በውስጡ ዘርን የያዘውን ያንን እንድትመገቡ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠዋችሁ ይላል እግዚአብሔር። ለመጀመሪያዎቹ ወላጆቻችን በውስጡ ዘር ያለውን ሃመልማልና ፍሬ የሚያፈሩ ዛፎችን ማለት ነው። ዛሬ ፍራፍሬ ብለን የምንናገረውን ይመገቡ ዘንድ እንደሰጣቸው እናገኛለን። መጽሐፍ ቅዱሳችን ኦሪጂናሊ እግዚአብሔር በምግብ ላይ ያለው እቅድ ያን እንደሆነ እናያለን። ነገር ግን ብዙም ሳይቆይ መጽሐፍ ቅዱሳችን ሌላ በዚህ እውነት ላይ የሚጨምርልን ነገር አለ። በተለይ ከውድቀት በኋላ ከውድቀት በኋላ እንደምንመለከተው ዘፍጥረት ምዕራፍ 3 ከቁጥር 18 ላይ የምድር ቡቃያ ምድር የምታበቅለውን ቡቃያ ወይም ዛሬ አትክልት የምንለው ከምድር የሚገኘውን ይህንን እንዲመገቡ በተጨማሪ እንደሰጣቸው መጽሐፍ ቅዱሳችን ይናገራል። እስኬል ምዕራፍ 47 ቁጥር 12 ላይ እንዲሁም ነብዩ እስኬል በዚህ እውነታ ላይ የሚጨምርልን ነገር አለ። በወንዙም አጠገብ በዳሩ ላይና በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም ፍሬውም አይጎድልም ይለናል። ቀጥሎ ደግሞ ምንድን ነው የሚለው? ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። እንግዲህ ቀጥሎ ደግሞ በሰው ልጆች ታሪክ በመጽሐፍ ቅዱስ የምናገኘው የውሃ ጥፋት ታሪክ ነው። እንግዲህ የውሃ ጥፋት ባጭሩ በምድር ላይ የሚገኘውን ሕይወት ያለውን የሚንቀሳቀሰውን ነገር ሁሉ እንዳጠፋ እንረዳለን ከመጽሐፍ ቅዱስ። ያ ብቻ አይደለም የሚበላውን ምግብ ተክሎች የሚባሉ ሁሉ በውሃ ጥፋት እንደጠፉ እናያለን። ለዚያም ነው እግዚአብሔር በዘፍጥረት ምዕራፍ 9 ቁጥር 3 ላይ ጊዜያዊ የሆነ መብልን ስጋን ከብዙ ማስጠንቀቂያዎችና ክልከላዎች ጋር አብሮ በማያያዝ የሰጣቸው በተለይም ደግሞ በኋላ ላይም በዘለዋውያን ምዕራፍ 3 ቁጥር 17 ላይ ሄደን እንደምንመለከተው ስብና ስብና ደም እንዳትበሉ በምትኖርበት ሁሉ ለልጅ ልጃችሁ የዘላለም ስርዓት ይሁን። በድጋሚም በዘለዋውያን ምዕራፍ 17 ቁጥር 13 እና ቁጥር 14 ላይም ተመሳሳይ የሆነ ማስጠንቀቂያና ክልከላዎች ከዚህ ከስጋ ምግብ ጋር አብረው እንደተሰጡ እንመለከታለን። ስብና ደሙ አብረው ወደ ሆድ ውስጥ መግባት እንደሌለባቸው ወይም ደግሞ መመገብ እንደሌለባቸው ጥንቃቄ እንዲያደርጉ ይህንን መመሪያ አብሮ እንደሰጠ እናያለን። ታላቋ አምላክ ከውሃ ጥፋት በኋላ ግን እንግዲህ ከውሃ ጥፋት በፊት ያለውንና ከውሃ ጥፋት በኋላ ያለውን ትውልድ ስንመለከት በእድሜ በኩል በጣም የሰፋ ልዩነት እንዳለ እንመለከታለን። አዳም 930 ዓመት፣ ሴት 912፣ ሄኖስ 905፣ ቃይናን 910 መላልኤል 895 ያሬድ 962 ሄኖክ ደግሞ እንደምናውቀው ወደ ሰማይ እንደተነጠቀ ሁላችንም እናውቃለን። ማቶሳላ 969 እንግዲህ በምድር ታሪክ ውስጥ ረዥም እድሜ ያለው እንደሆነ ሁላችሁም ታስታውሳላችሁ። ላሜሄ የእሱ ልጅ 777 ኖ 950 ዘፍጥረት ምዕራፍ 5 ላይ የአዳም የትውልድ መጽሐፍ ላይ እነዚህ ታላላቅ ሰዎች እንግዲህ ይህን ያህል ረዥም የረዥም ወደ አንድ ምጥ ዓመት ወይም ወደ አንድ ሚሊኒየም የሚጠጋ እድሜን በምድር ላይ እንደኖሩ እናያለን። በአማካይ የነበረው የእድሜ ጣሪያ 912 ነው። የሁሉም ተደምሮ ሲካፈል ማለት ነው። እና ምን ያህል ጤናማ ምን ያህል ረዥም እድሜ ሲኖሩ እንደነበረ ማስተዋል አይከብድም። ያም ደግሞ አመጋገብ ትልቅ ልዩነት ያመጣው ነገር እንደሆነ እናያለን። ነገር ግን ይሄ ታሪክ ብዙም ሳይቆይ በኋላ ላይ እንመለከተዋለን። ከውሃ ጥፋት በኋላ የነበረው ትውልድ ደግሞ እንዲሁ ዕድሜው እየቀነሰ የመጣበት ሁኔታ አለ። ከውሃ ጥፋት በኋላ የነበሩትን የኖሆ ልጆችን ስንመለከት ሴም 600 ዓመት አርፋክስድ 438 ሳላ 433 ኤቦር 64 ፋሌቅ 239 እና ሴሮግ ደግሞ 230 ኖር 148 ቴራ የአብርሃም አባት 205 እና አብርሃም ደግሞ 175 ዘፍጥረት ምዕራፍ 11 ላይ ከቁጥር 25 እንዲሁም እናገኛቸዋለን ዘፍጥረት ምዕራፍ 11 ላይ እንዲሁም ምዕራፍ 25 7 እና 8 ላይ እናገኛቸዋለን በአማካይ የነበረው የእድሜ ጣሪያ 317 ምን ያህል የሰማይና የምድር ልዩነት እንዳለው መገንዘብ ትችላላችሁ። ስለ አንድ ሰው ታሪክ ላጫውታችሁ ይፈልጋለሁ። ቶማስ ፓር ስለተባለ እንግሊዛዊ ሰው ቶማስ ፓር እንደ አውሮፓውያን አቆጣጠር በ1483 በእንግሊዝ ሀገር የተወለደ ሲሆን ፓር 152 እጅግ አስደናቂ እድሜን ኖሮ አልፏል። እሱ በኖረበት በነዚህ ረዥም ዓመታት አስር ነገስታት በእንግሊዝ ሲሾሙና ሲሻሩ የተመለከተ ሲሆን በተለይ ንግስት ኤልጻቤት አንደኛ አንደኛ እንኳን ለ50 ዓመታት ሲገዙ መመልከት የቻለ ሰው ነው። በ1635 ንጉሥ ቻርልስ አንደኛ ይህን ያህል ረዥም ዕድሜ እንዴት ሊኖሩ እንደቻሉ ለመጠየቅ ፓርን እንግዲህ ወደ ቤተ መንግሥታቸው ጋበዙት። ይሄ ቶማስ ፓር የተባለ ሰው ቀለል ያለ የገበሬ ሕይወትን የሚመራና አብዛኛውን ጊዜ ደግሞ ድንች፣ ፍራፍሬ፣ አጃ እንደሚመገብ ነው እንግዲህ ምላሽ የሰጠው ለረዥም ዓመት ለመኖር የቻለበትን ሚስጥር ሲያጋራው ማለት ነው። ለንጉሱ እንዳል የምታደለው ነው። ግን ሽማግሌው ፓር በቤተ መንግስት ውስጥ የሚሰናዳውን አይነት አመጋገብ አልተለማመደም ነበር። ያን ምሽት ግን ወደዚህ ወደ ዌስት ሚኒስተር ወደሚገኘው ወደ ቤተ መንግስት ካቀና በኋላ ከንጉሱ ጋር እንግዲህ አብረው ጊዜ ካሳለፉ በኋላ እንግዲህ ለመመገብ ዕድል አግኝቶ ያ በንጉስ ቤት የሚሰናዳውን ምግብ እንደቀረበለት ያንንም እንደተመገበ እንመለከታለን። ግን ብዙ ሳይቆይ ያን ምሽት ከተመገበ በኋላ በጣም በጽኑ ሁኔታ ታመመ። በክስተቱ በጣም እጅግ ያዘኑት ነገስታቱ እንግዲህ ታሞ ብቻ አይደለም የቀረው ወዲያው ህይወቱ እንዳለፈ ታሪክን ታሪክ ይነግረናል። በክስተቱ በጣም ካዘነ በኋላ ንጉሱ እንግዲህ በክብር ታጅቦ በዚያው በነገስታት መቀበሪያ በሆነው በዌስት ሚኒስተር ሚኒስተር እንዲቀበር ትዕዛዝ ሰጡ። ዛሬም ድረስ በዌስት ሚኒስተር የመቃብሩ ስፍራ እንግዲህ አመጋገብና ረዥም እድሜ ያለውን ግንኙነት ማሳያ ሆኖ እንደ ሀውልት የቆየ የቆመ ሀውልት ነው። የቶማስ ፓር ታሪክ እንግዲህ አመጋገቡን ቀለል ያለ የኑሮ ዘይቤውን ስትመለከቱ ለዚህ ለረዥም ዓመታት በጤናማነት እንዲቆይ እንዳደረገው እናያለን። እና በንጉሱ በዚህ ሁኔታ በጣም ከመጸጸቱ የተነሳ ምን እንደሆነ ለማጣራት ምርመራ ተደርጎለት ነበር። እና መጨረሻ ላይም እንግዲህ ያ የተመገበው ወይን የበላው ምግብ የስጋ ምግብ እና እንዲሁም ደግሞ የወይን መጠጥ ቱቦውን እንደዘጋና ከዚያም በኋላ ህይወቱ እንዳለፈች ሐኪሞች በኋላ ላይ ያረጋገጡት ሁኔታ ነው። ስለዚህም ትውልድ የጨመረ በሄደ ቁጥር እድሜ ምን ያህል እየቀነሰ እንደመጣ በተለይ ካመጋገብ ለውጥ ወይም እግዚአብሔር በቀድሞ ካስቀመጠው የአመጋገብ ስርዓት ሰዎች ፈቀቅ ማለት ሲጀምሩ በጤንነትም በእድሜም በቁመትም እያነሱ እንደመጡ እናያለን ለአካላችን እንክብካቤ ማድረግ ላይ ኃላፊነት አለብን ወይ የሚል ጥያቄ ስናነሳ መጽሐፍ ቅዱስ በቂ ምላሽ ይሰጠናል። ሶስተኛ ዮሐንስ መልእክት ምዕራፍ አንድ ቁጥር ሁለት ላይ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልንና ጤና እንዲኖርህ እጸልያለሁ ያለሁ ይላል ስለ አመጋገብ እና ስለ አመጋገብ ታድሶ ወይም አመጋገባችንን ማስተካከል ላይ ሶስት መሠረታዊ መርሆችን እንድናነሳ እፈልጋለሁ የመጀመሪያው እያንዳንዱ የአመጋገብ ሪፎርም ወይም የአመጋገብ ስርዓት ለውጥ በጊዜ ሂደት የሚመጣ እንጂ በአንድ ምሽት የሚስተካከል አይደለም። ፕሮግረሲቭ ነው በባህሪው። እንዲሁም ደግሞ ወጥ የሆነ የአመጋገብ ስርዓት ማስቀመጥ አይቻልም። ሁለተኛው ምህር ነው። ሶስተኛው ማንም እንደ ክራይቴሪያ ሊወሰድ አይገባም። ማንም እንደ ክራይቴሪያ ሊቀምጥ አይገባም፣ ከብዙ ሁኔታዎች አንጻር ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና፣ ያውም እናንተ ናችሁ ሲል ጳውሎስ ለአካላችን ሊደረግ ስለሚገባ ጥንቃቄ ይነግረናል። ሳሪያ እንዴት ነው ይህንን አካል መመገብ? እንዴት ነው ማቆየት ያለብን? ልዩ ልዩ ምግቦችን ወይም ቫራይቲ የመጀመሪያው ነገር ነው። ጥሩ ቁርስ መመገብ በልብ በሽታ የመያዝ እድልን እንደሚቀንስ ታውቃላችሁ። አጥሩ ቁርስ መመገብ ለብዙ በሽታዎች ያለመያዝ እድልን ከፍ ያደርጋል። ነገር ግን ብዙዎቻችን ሰዓት የለንም፣ ቸኩለናል ብለን እንደውም ቀመስክ ነው የሚባለው እንጂ አንዳንድ ጊዜ በላ ወይም ተብሎ በተለምዶ አይነገርም። እና ግን ጥሩ ቁርስ መመገብ አለብን። የቀኑ በቀን ውሏችን ሁሉ እጅግ ጥሩ የሚባለው ምግብ መመገብ ያለብን በቁርስ ሰዓት ላይ ነው። ተረጋግተን ቁጭ ብለን ጊዜ ወስደን መመገብ ይኖር ብናል ሁለተኛው መርህ በደንብ ማኘክ። በደንብ ማኘክ እንግዲህ ስለ አመጋገብ ስናነሳ ከምግቡ የሚገኘው ጥቅም አካላችን የሚጠቀመው በትክክል ስናኝቀው ነው። ስለዚህ በደንብ ማኘክ ሁለተኛው መርህ ነው። ጊዜ መውሰድ፣ በደንብ ማኘክ ምግባችን ከምራቃችን ጋር እንዲዋሃድ ጊዜ መስጠት ያስፈልጋል። በዚህ በኩል ይህንን የአመጋገብ ስርዓት ስናስተካክል ከግምት ውስጥ ማስገባት አለብን። ከብዙ በሽታዎች ጋር በትክክል አለማኘክ ግንኙነት እንዳለው እንመለከታለን። ይህ ብቻ አይደለም ግን፣ ስለ ማኘክ ካነሳን አይቀር ማስቲካ ማኘክ፣ ያው ብዙ ሰዎች በተለምዶ በተለይም ሴቶች እንደምንታዘበው በማህበረሰብ ውስጥ ብዙ ሰዓት ያህል ማስቲካ የማኘክ አንዳንዴ ሙሉ ቀንም ሊሆን ይችላል የማኘክ ልምድ አለ። ከጤና አንጻር እንዴት ነው የምንመለከተው? ይህንን ጉዳይ አንደኛ የጨጓራና የአንጀት ችግሮችን እንደሚያባበስ ጥናቶች እንደሚያባበስ ጥናቶች ያመለክታሉ። አልፎም ደግሞ በውስጡ አላስፈላጊ ንጥረ ነገሮች ስለያዘ ጥንቃቄ ያሻዋል። እንግዲህ እንዲሁም ደግሞ በዚህ በአፋችን በማኘክ በአፋችን አካባቢ የሚገኘው አንድ መገጣጠም ያለ አፋችን ወደ ላይ ወደታች እንዲል በደንብ እንዲያኘክ የሚረዳ ና ያ ከመጠን በላይ ከመስራቱ የተነሳ ያ መገጣጠሚያ ወይም ጆይንት በቀላሉ እንዲታመም ምክንያት ሊሆን ይችላል። ስለዚህ ጥንቃቄ ያስፈልጋል። ጊዜውን ላልጠበቀ የምግብ ፍላጎትም ጊዜውን ላልጠበቀ ላልተመዛዘነ የምግብ ስርዓትም ሊዳርገን የሚችል ነገር ነው ማለት ነው። አንዳንድ ጊዜ ደግሞ እንግዲህ በውስጡ ስኳር ስላለው የጥርስ መቦርቦርን ሊያስከትል የሚችል ነገር እንደሆነ ጥናቶች ያሳያሉ ያ ብቻ አይደለም በማኘክ ውስጥ እንግዲህ እንደምታስተውሉት አፋችን ውስጥ ብዙ ምራቅ ይመረታል እንግዲህ ምራቅ በምግብ መፈጨት ሂደት በተለይም ደግሞ ስታርች የምንለው ምግብ መፈጨት የሚጀምረው በአፍ ውስጥ ነው ለዚህም ደግሞ አካላችን በተፈጥሮ ያዘጋጀው እንዲልም ወይም እንዲፈጭ የሚረዳ ኤንዛይም ሳሊቨሪ አምሊዝ ወይም ምራቅ የምንለው ነው በአማርኛ ስለዚህ ብዙ በማኘክ በተለይ ማስቲካ ደጋግሞ በማኘክ እነዚህ የምራቅ እጢዎች ከመጠን በላይ እንዲሰሩ በማድረግ እንግዲህ አንድ አካል ከመጠን በላይ በሚሰራበት ጊዜ በቶሎ እንዲያረጅ ወይም እንዲደክም ወይም ደግሞ ከማመንጨት አቅሙ እንዲቀንስ ሊያደርግ የሚችል ነገር ስለሆነ ጥንቃቄ እንድታደርጉ ልናሳስባችሁ እንወዳለን። የዛሬውን ጊዜ አስመልክቶ መጽሐፍ ቅዱስ ለአመጋገብ ሲነግረን ፊልጵስስ ምዕራፍ 3 ቁጥር 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው ይላል። በተጨማሪ ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ጌታችን ኢየሱስ ክርስቶስ ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም ድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። እንግዲህ ያለንበትን ጊዜ በደንብ ሊገልጹ የሚችሉ የመጽሐፍ ቅዱስ ጥቅሶች ናቸው። ሆዳቸው አምላካቸው የሚለው ባለ ጠቢቡ ሰለሞንም መክብብ ምዕራፍ 17 ላይ አንድ ጥሩ የሆነ መርህ ያስቀምጥልናል። ንጉሥሽ የከበረ ልጅ የሆነ ለብርታት እንጂ ለስካር አይደለ በጊዜ የሚበሉ መኳንንት ያሉሽ አንቺ ሀገር ሆይ እየተመሰገንሽ ነሽ። እንግዲህ ለጥንካሬ መመገብ እንጂ ከልክ በላይ መመገብ እንደሌለብን ለብርታት መመገብ እንደሌለብን አንዳንድ የምግብ ሲበዛ ስካር ሊሆን እንደሚችል ከመጠን በላይ መመገብ ላይ በተለይ ሶስተኛው መርህ ከመጠን በላይ መመገብ ላይ ጥንቃቄ ማድረግ ይኖርብናል። ዛሬ በዓለማችን ላይ በጣም ብዙ ሰዎችን ሕይወት እየቀጠፉ የሚገኙ በሽታዎችን ብንመለከት በተለይ በ2013 የወጣው ጥናት እንደሚያሳየው የልብ በሽታ ከግማሽ ሚሊዮን በላይ የሆኑ ሰዎችን፣ ካንሰርን፣ የመተንፈሻ አካላት ችግርን ስትሮክ በዋናነት ምክንያት ሆኖ የሚጠቀሰው የከፍተኛ የደም ግፊት ነው። እንዲሁም ደግሞ አደጋዎች። እነዚህ በርካቶችን ህይወት እየቀጠፉ ያሉ ናቸው። አብዛኛዎቹ ግን ከኖናር ዘይቤና ከአመጋገብ ስርዓት ጋር የተቆራኙ በሽታዎች እንደሆኑ እናያለን። ስለዚህ አመጋገብ ስርዓት ላይ ጥንቃቄ ማድረግ አለብን። ምንድን ነው ማድረግ ያለብን ጥንቃቄ? የመጀመሪያው ከፍተኛ ስብ ያላቸው ምግቦች ወይም ቅባትነት ያላቸው ምግቦች ላይ ጥንቃቄ ማድረግ አለብን። ለምን ሲባል ከልክ በላይ ውፍረት፣ የኮሌስትሮል ችግር፣ የልብ በሽታ፣ ካንሰር እና የስኳር በሽታ የመሳሰሉት ከዚህ ከከፍተኛ ስብ መመገብ ጋር የተያያዙ ናቸው። ሌላው ሁለተኛው ጥንቃቄ ከፍተኛ ፕሮቲን ያላቸው ምግቦችን መመገብ። ከፍተኛ ፕሮቲን ያላቸው ምግቦች ምንድን ነው አደጋቸው ስንል የመጀመሪያው ከፍተኛ የኮሌስትሮል መጠን አላቸው። ስለዚህ ለኮሌስትሮል ችግር ይዳረጋሉ። ያም የልብ በሽታ ያመጣል። የካንሰር ችግር፣ የአጥንት መሳሳት በሽታ የአጥንት መሳሳት በሽታ ሊያስከትል ይችላል። የኩላሊት ብልሽት ወይም ደግሞ የኩላሊት ፌለርም እንዲመጣ ሊያደርግ ይችላል። አልፎም ደግሞ የአእምሮ በሽታዎች ላይ ግንኙነት እንዳለው እናያለን። ሌላው ጥንቃቄ ማድረግ የሚገባን ሶስተኛው ነጥብ ከፍተኛ ስኳርነት ያላቸው ምግቦችና መጠጦችን መጠንቀቅ ነው። እነዚህ ለምንድነው መጠንቀቅ ያለብን ስንል ከልክ በላይ ውፍረት፣ ካንሰር የስብ ክምችት በተለይ ትራይግላይሰራይድ የሚባለው ችግር አለ። ለዛ ሊዳርገን ይችላል። የልብ በሽታ፣ የስኳር በሽታ የመሳሰሉት ከዚህ ጋር የተያያዙ ናቸው። በተለይ ስኳርን ስናስብ ደግሞ የበሽታ መከላከል ስርዓታችንን የሚያዳክም እጅግ አደገኛና ጥንቃቄ የሚያሻው ነገር ነው። የደም ሴሎች ባክቴሪያን የመግደል ነጭ የደም ሴሎች ይቅርታ፣ የባክቴሪያን የመግደል አቅማቸውን ያዳክማል። እንግዲህ ስኳር የመከላከል ስርዓታችን የሚያዳግም በጣም ከባድ ነገር ነው። በዛ ፈንታ ተፈጥሮ ያዘጋጀችውን ስኳር ፍራፍሬ፣ ማር ከነዛ ማግኘት እንችላለን። ሌላው ከምግባችን ውስጥ ሊጠፋ የማይገባው ነገር ፋይበር ነው። ዛሬ ላለንበት ለብዙ በሽታዎች ለብዙ በሽታዎች ምክንያቱ ሆነው የሚያገለግለው ይሄ ፋይበር ወይም ደግሞ አሰር የሚባለው ምግብ በውስጡ የሌላቸው ምግቦች ናቸው። እነዚህ ለተለያየ በሽታ የሚዳረጉን እንደሆኑ እናያለን እና ኬት ነው የምናገኛቸው ብለን ስናስብ በዋናነት ከአጃ፣ ከገብስ፣ የለውዝ አይነቶች አሉ። ብዙ ከነዛ ማግኘት እንችላለን። ከቅባት እህሎች፣ ከጥራጥሬ፣ ከፍራፍሬ በነዚህ ውስጥ በብዛት በአትክልቶች ውስጥም በብዛት ይገኛል። መጠንቀቅ የሚገባን ግን ማብዛትም የሌለብን የስንዴና ስንዴ ምርቶች፣ አንዳንድ አትክልቶች፣ እነዚህ ኢንሶሊብል ፋይበር ስለሆኑ በቀላሉ ሊፈጩ የማይችሉ ስለሆኑ የራሳቸው ጥቅም ቢኖራቸውም ከግምት ውስጥ ማስገባት አለብን። አሰር፣ የበሽታ ምክንያት ነው የሚያስወግደው እና በጣም መመገብ ያለብን ነው። እነዚህ እነዚህ አሰርነት ያላቸው ምግቦች ሳያንሱ ነው እንግዲህ የልብ በሽታ ካንሰር፣ የስኳር በሽታ፣ ስትሮክ፣ ሌሎችም በጣም በርካታ በሽታዎች የትርፍ አንጀት በሽታ ጨምሮ ለመከሰት ምክንያት የሚሆኑት የሆድ ድርቀት፣ ዛሬ በጣም ብዙዎች ሰዎች ይቸገሩበታል። እነዚህ አሰርነት ያላቸው ምግቦችን ካለ መመገብ የተነሳ የሚከሰት ችግር ነው ያ ደግሞ አንጀት ካንሰር ሊዳረግ የሚችል ነገር እንደሆነ እናስተውላለን። የስጋ ምግብን በተመለከተ እንግዲህ የእንስሳት በሽታ ተበራክቷል። በብዙ መልኩ ለካንሰርም ለኢንፌክሽኖችም የሚዳረግ ነገር ስለሆነ ጥንቃቄ ማድረግ ይገባናል። ስለዚህ መንፈሳዊ ትርጓሜን ስንመለከት ደግሞ እንግዲህ በምድረ በዳ ለነበሩት ለነዛ ለእስራኤል ሕዝቦች እግዚአብሔር በዘዳግ ምዕራፍ 8 ቁጥር 13 በድጋሚ ደግሞ በማቴዎስ ንጌ ምዕራፍ 4 ቁጥር 4 ላይ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ብያንዳንዱ ቃል ይላል። ስለዚህ ስለ አካል ብቻ ሳይሆን ልናስብ የሚገባል ስለ መንፈሳዊ ሕይወታችንም ነው። ስለዚህ ምግብን ስናስብ መንፈሳዊ ሕይወታችን በእግዚአብሔር ቃል ላይ ነው የተደገፈው። ስለዚህ የእግዚአብሔርን ቃል ሁልጊዜ ልንመገብ ያስፈልገናል። እኔ የነገርኳችሁ ቃል መንፈስም ነው ህይወትም ነው ነው የሚለው ማቴዎስ ዮሐንስ ወንጌ ምዕራፍ 6 ከቁጥር 63። ስለዚህ ለአካላችን መመገብ በጥንቃቄ እንዳለብን ሁሉ መንፈሳዊ ህይወታችንም ይለመልም፣ ይጠነክር ዘንድ መንፈሳዊውን የእግዚአብሔር ቃል በየቀኑ መመገብ ይገባናል። ይህንን በማድረግ አካላችንን መጠበቅ መንፈሳችንንም ደግሞ እንዳይዳከም መጠበቅ ይገባናል። ይህንን ማድረግ እንድንችል የእግዚአብሔር ጸጋ ሁላችንንም ይርዳን። እግዚአብሔር ይባርካችሁ። በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 011551199 የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።